የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ሰጥተዋል። በማብራሪያቸው ለፕሪቶሪያው ስምምነት መተግበር የዓለም አቀፉ ማህበረሰብ ድጋፍ መጠየቃቸውን የመንግስት ብዙሃን መገናኛዎች ዘግበዋል። በዶክተር ደብረጽዮን የሚመራው ቡድን ስምምነቱን ጥሷል መባሉን ማስተባበሉም ይታወቃል። በሌላ በኩል የአፍሪካ ህብረት በክልሉ ባለው ውጥረት ተሳታፊ የሆኑ አካላት ራሳቸውን እንዲያቅቡና ችግሩን በውይይት እንዲፈቱም ጠይቋል። በህዋቲ የፖለቲካ አጀንዳዎች መካከል በተፈጠረው ሽኩቻ እጁ እንዳለበት በአቶ ጌታቸው የተከሰሰችው ኤርትራን በበኩሏ ማስተባበያ ለክሱ ማስተባበያ ሰጥታለች። ኬኔዲ አባተ በእነዚህ ጉዳዮች ያለውን ዘገባ እንደሚከተሉ አጠናቅሮታል። የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ መስጠታቸውን ጠቅሶ የዘገበው ፋና ብሮድካስቲንግ ኮርፖሬት በውይይቱ ላይ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሀት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ማለታቸውን ዘግቧል። በህወሀት አመራሮች መካከል አለመግባባቱ ከተካረረ ወዲህ በፌዴራል መንግስቱ በኩል እንዲህ አይነት አቋም ሲያዝ የመጀመሪያው ው ነው። የትግራይ ክልል ሰሞናዊው ውጥረት ከተከሰተ በኋላ በኢትዮጵያ መንግስት በኩል በአዲስ አበባ ላሉ ዲፕሎማቶች ለመጀመሪያ ጊዜ በተሰጠው በዚህ ማብራሪያ ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ዶክተር ጌዲዮን ጥሪ ማድረጋቸውን ከፎቶግራፎችና ከቪዲዮ ጋር የወጣው የመንግስት ብዙሀን መገናኛ ዘገባ አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም በክልሉ ላለው ውጥረት መፈንቅለ መንግስት እያደረገ ነው ያሉትንና አንድ የህወሓት አንጃ ሲሉ የጠቀሱትን አካል ተጠያቂ በማድረግ በትናንትናው ዕለት ለጋዜጠኞች ከሰጡት መግለጫ ጋር ተመሳሳይነት ይዘት ያለው ማብራሪያ ለዲፕሎማቶች ሰርተፊኬቶች መስጠታቸው በዘገባው ተመልክቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ትናንት ማምሻውን ለብዙሃን መገናኛ በሰጡት መግለጫ በአሁኑ ጊዜ በትግራይ ክልል እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን ማስከበር እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ ክሱን ተከላክለዋል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ብቻ ግርግር እንደተፈጠረ እየተገለጸ ነው ያለው ሲሉም ተናል ተናግረዋል። በሌላ በኩል የአፍሪካ ህብረት በህወሀት ውስጥ የተፈጠረውን ሁኔታ በጥልቅ ስጋት በቅርበት እየተከታተለ መሆኑን ባወጣው መግለጫ አስታውቋል። ህብረቱ በመግለጫው በአሁኑ ወቅት እየታዩ ካሉት ሁኔታዎች በመነሳት ባለመግባባት ውስጥ ያሉት ወገኖች በህወሀትና በኢትዮጵያ መንግስት መካከል ፕሪቶሪያ ላይ በተፈረመው ግጭቶችን በዘላቂነት የማቆም ስምምነት የተካተቱትን ግዴታዎች እንዲያከብሩ እናበረታታለን ብሏል። ስምምነቱን ማክበር በብዙ ፈተናዎች የተገኘው ሰላም እንዲዘልቅ ብሎም ለዘላ ታዋቂ ሰላም ግንባታ ለእርቅና ለልማት አመቺ ሁኔታ ለመፍጠር ወሳኝ መሆኑን አጽንኦት ሰጥተን እናሳስባለን ያለው የአፍሪካ ህብረት ሁሉም ባለድርሻ አካላት የገቧቸውን ቃሎች እንዲያከብሩና ሰላማዊ መፍትሄ እንዲገኝ በትብብር እንዲሰሩ እንማጸናለን ብሏል። የአፍሪካ ህብረት ለፕሪቶሪያ ስምምነት ተግባራዊነት የማያወላውል ድጋፉን በድጋሚ ያረጋግጣል፣ በዚህ ሂደትም ከሚመለከታቸው አካላት ጋር አብሮነቱን ይቀጥላል ያለው መግለጫው ህብረቱ በከፍተኛ ልዑኩ አማካኝነት በወገኖቹ መካከል ውይይት እና ትብብር የሚኖርበትን መንገድ ማመቻቸቱን ለመቀጠል ዝግጁ መሆኑን አስታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከፍተኛ አባል ሴናተር ጂን ሻሂን በኤክስ ገጽ ባሰፈሩት ጽሁፍ በኢትዮጵያና ኤርትራ መካከል እየተባባሰ ያለው ውጥረት እንዳሳሰባቸው ገልጸዋል። ከግጭትና ለመረጋጋት ይልቅ ለሰላምና ለዲፕሎማሲ ትኩረት ሊሰጥ ይገባል ያሉት ሴናተር ሻይን መሪዎቹ የፕሪቶሪያ የሰላም ስምምነትን እንዲያከብሩ ጥሪ አቀርባለሁ ብለዋል። አስከትለውም በአፍሪካ ቀንድ የሚፈጠር ግጭት በቀጠናው የባሰ ስቃይ ከማስከተል ያለፈ ውጤት አይኖረውም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ትናንት በሰጡት መግለጫ ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉ ወንጅለው ነበር። ፕሪቶሪያ በመፈረቡ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለ መንቀጭቀጭ በጣም አደገኛ። እኔም ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ ዕብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ነው። በሌላ በኩል የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት በኤክስ ላይ ባወጡት መግለጫ ኤርትራ በህወሓት የፖለቲካ አንጃዎች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህ በትግራይ ሕዝብ ላይ አላስፈላጊ ስቃይ ያስከትላል ብላ ታምናለች ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ትናንት በሰጡት መግለጫ ከኤርትራ መንግስት ጋራ ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ በትናንቱ የኤክስ መግለጫቸው የኤርትራ ጦር በኢትዮጵያ ትግራይ ክልል አለ በሚል በተወሰኑ አካላት የሚሰነዘረው ተደጋጋሚ ክስ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር የሚደረግ ነው ሲሉ ገልጸዋል። ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም። ይህ በመሰረቱ የኢትዮጵያ የውስጥ ጉዳይ ነው ያሉት አቶ የማነ በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚወጡ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት ምንጭ ሆነው ቀጥለዋል በማለትም ከሰዋል። በትግራይ ክልል ያለውን ወቅታዊ ሁኔታና የኤርትራን ክስ በተመለከተ ከኢትዮጵያ መንግስት በኩል አስተያየት ለማግኘት ያደረግ ያደረግነው ጥረት ለአሁን አልተሳካም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።